በኢትዮጵያ በመንቀሳቀስ ላይ የሚገኙት የተቃዋሚ የፖለቲካ ፓርቲ አመራሮች አስቸኳይ ጊዜ አዋጁን ይቃወሙታል። ከሚቃወሙበት ምክንያታቸው አንዱ ደግሞ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ለጸጥታ ኃይሎች የተለጠጠ ስልጣን በመስጠት ዜጎች እንዲገደሉ ስለሚያደርግ ነው ይላሉ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ቀውሱ አዲስ አበባ ዙሪያ ጭምር ያለ መሆኑን ጠቁመዋል። አዋጁን የተቃወሙ የንግድ ማቆም አድማ በማድረጋቸውም የትራንስፖርት አገልግሎት እንደሌለ ተናግረዋል። ወደ መኖሪያ ቤታቸው ለገጣፎ የገቡትም በእግራቸው ተጓጉዘው እንደሆነ ነግረውናል። ከቀውሱ ለመውጣት የሽግግር መንግስትን በመፍትሄነት ያስቀምጣሉ። እዚግ በጣም የሚያሳዝን የሰው ልጅ ነብስ የረከሰባት ምድር ናት ኢትዮጵያ ናት ድርጊቶች የስልጣን እንትን ሲባል የሰው ልጅ ደንበ የሚወት መፍሰስ ማለት በእውነት በጣም የሚያሳፍርና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም። ና እጅግ በጣም ነው የሚያሳፍር። ያለው የስርዓት ለውጥ ነው ነው፣ ስርዓቱ መቀየር ነው ያለበት። ኢህአዴግ ስልጣኑ ለህዝብ ማስረከብ ነው። በሰላማዊ መንገድ የስልጣን ሽግግር ከማድረግ ባሻገር ሌላ በአስቸኳይ ጊዜ አዋጅ የህዝብን ስሜት ማፈን አይቻልም። አሁን ኦሮሚያ ላይ ያለውም ጉዳይ በጣም አሳሳቢ ነው። ዙሪያ አዲስ አበባ ሁሉም ነገር ዝግ ነው። ይሄ በዚህ የሚቀጥል ከሆነ ደግሞ ህዝባዊ ቢተኝነቱ መለዋገቱ ነው እያጥለቀለቀ ያለው ነው። ኢህአዴግ ለህዝቡ ስልጣኑ ማስረከብ ነው። አገር መምራት አልቻለም። ሀያ ሰባት ዓመት ሙሉ በዘር ከፋፍለው ሲሸቁን ነበር ከብረው ከዚህ በኋላ ህዝቡ አልገዛም ብሏል። አልገዛም ያለ ህዝብ ደግሞ ስልጣኑ መረከብ ይፈልጋል። ለህዝብ ስልጣኑ ማስረከብ ነው። በቃ ብሔራዊ መግባባትን መፍጠር ነው። ይህን የማያደርጉ ከሆነ ግን ችግሩ የዚህ አገር ጉዳይ ከድጡ ወደ ማጡ የሆነ ወደ ከፋ ነገር ውስጥ እንገባለን። ሌላ ቀውሱ ነው የምናስተናግደው። የአረናው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው አስቸኳይ ጊዜ አዋጁንም ግድያውንም ፓርቲያቸው እንደሚቃወም ይናገራሉ። ወታደራዊ ኃይል ለፖለቲካዊ ችግሮች መፍትሄ አይሆንም። የሚል እምነት ያለው በኦሮሚያ ያጋጠመው እግድያም የዚህ ውጤት ነው። ወታደራዊው ኮማንዶ ስራፍ ለማሰር ለመግደል ነው የታወጀው። ይሄ ደግሞ በህይወት በሰው ህይወት ላይ ጉዳት እያደረሰ ነው እና ዋና ችግሩ መፍትሄ መሆን የነበረበት ፖለቲካዊ ውይይት፣ አገራዊ እርቅና የሽግግር መንግስት አቋቁሞ ዘላቂ መፍትሄ እንደ ማምጣት እንደተለመደው በወታደራዊ ኃይል ችግሮች ለመፍታት መሞከር ያው ችግሮች የማባባስ እንጂ መፍትሄ ሊሆን አይችልም። ስለዚህ ይሄ ነገር አሁንም በአስቸኳይ መቆም አለበት። ከተለያዩ ፖለቲካዊ ድርጅቶች ከመላ የኢትዮጵያ ፖለቲከኞች ውይይት መደረግ አለበት። ኮማንድ ፖስቱም መቆም አለበት። የህብረተሰቡ ተቃውሞ የማስማት መብቱን ሊከበርለት ይገባል። ስለዚህ ይሄ ነገር መቆም አለበት የሚል እምነት ነው ያለን። አያይዘውም ችግሮቹን ከመሰረቱ መፈተሽ እንጂ ወታደራዊ ኃይል መጠቀም መፍትሄ አይሆንም ይላሉ። ፓርቲዎቹ እንደ መፍትሄ የሚያስቀምጡት የሽግግር መንግስት እንዲቋቋም ነው። የካቲት 10 2010 ዓ ም አስቸኳይ ጊዜ አዋጁን በመግለጫ ይፋ ያደረጉት የመከላከያ ሚኒስትሩና የኮማንድ ፖስት ዋና ጸሐፊ አቶ ሲራጅ ፈጌሳ የሽግግር መንግስት እንዲቋቋም የሚቀርቡ ጥያቄዎችን በተመለከተ ከጋዜጠኞች ተጠይቀው ተከታዩን ብለው ነበር። የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርአቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ ሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳት ነው። ቦታ የሚለው የተቃዋሚ ፓርቲ አመራሮቹ ደግሞ ይህ የማይሆን ከሆነ ሀገሪቱ ከገባችበት ቀውስ ፈጽሞ ልትወጣ አትችልም ይላሉ። ከስድስት ወራት በፊት ለአስር ወራት የዘለቀ የአስቸኳይ ጊዜ አዋጅ ታውጆ እንደነበርም አስታውሰው፣ እርሱ ምንም ያመጣው መፍትሄ የለም ይላሉ። ሌላ ፓርቲዎቹ የሚያነሱት ጥያቄ የአስቸኳይ ጊዜ አስፈጻሚው ኮማንድ ፖስት የሕግ አስከባሪ አካላትና የጥበቃ ሰራተኞች የዜጎችን ደህንነትና የዜጎችን የኢንቨስትመንት ተቋማትን ለመጠበቅ በሚል የጸጥታ ኃይሎች እርምጃ እንዲወስዱ የሰጣቸውን ትእዛዝ እየተመለከተ ነው። የኦሮሞ ፌዴራሊስት ኮንግረስ በዚህ ትእዛዝ ምክንያት በኦሮሚያ ንጹሐን ዜጎች እየተገደሉ ነው ይላሉ። የአሜሪካ ድምጽ ከቅዳሜ ጀምሮ ያነጋገራቸው በተለያዩ የኦሮሚያ ከተሞች የሚገኙ ነዋሪዎችና የሟች ቤተሰቦች ግድያ እንዳልቆመ ገልጸውልናል። የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ዋሽንግተን ዲሲ ስቱዲዮችን መጥተው የጸጥታ ኃይሎች ይፈጽሙታል ስለተባለው ግድያ ከባልደረባችን ሰለሞን አባተ ተጠይቀው ነበር። አንተ የምታነሳው ጥያቄ እኔ የማምንበት እኔም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው፣ እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህንን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይህም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ይሄ ሌላ ሰው የምነግረን አይደለም ማለት ነው። ይሄ መታወቅ አለበት። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሰሞኑን ከየከተሞቹ የሚደርሳቸውን ሪፖርትና የሚወጡትን ዘገባዎች አስመልክተው ሲናገሩ የንጹሐን ዜጎች ደም በከንቱ መፍሰሱ ቀጥሏል ይላሉ። በኦሮሚያ ውስጥ ትልቅ የደም ጎርፍ ነው የተካሄደው። ብዙ ህዝብ ነው ያለቀው። ቤቱን ሰብሮ ገብቶ አደጋ አድርሷል። አባት የሞተበት ነው። መንገደኛ የሞተበት ነው ህጻናት ያለቁበት ነው። የአስራ ሶስት አመት የአስራ አምስት አመት በግፍ የተገደሉበት ጉዳይ ነው። ይህ አግባብ አይደለም ነው የምንለው። አያይዘውም ፓርቲው አስቸኳይ ጊዜ አዋጅ የሚያስደነግግ ሁኔታ አለ ብሎ እንደማያምን ገልጸው አጸዳደቁን በተመለከተም ህጋዊነትን ያልተከተለ በሁለት ሶስተኛ ድምፅ አለመደገፉ ሲታወቅ ደግሞ ሆን ተብሎ የተቀየረ በመሆኑ መንግስትን ለመክሰስ ፓርቲያቸው መዘጋጀቱን ተናግረዋል። ይህን ጉዳይ ህግን የመተርጎም ና እንዲህ አነ ግድፍት ሲደረግ ማስተካከል የግዴታ ይኖራል። ይህን የሚያስተካክለው ፍርድ ቤት ነው ወይም የፌዴሬሽን ምክር ቤት ነው። ወደዛው መሄዳችን አይቀርም ወይ ህግ ወደሚፈቅዶ አግባብ ሄደን ይህንን እናመለክታለን ብለን አስበናል። በሌላ በኩል የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በምስል በላከው ሪፖርት አብዛኛው የኦሮሚያ ከተሞች ና አዲስ አበባ ዙሪያ የሚገኙ ንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። በፉሪ ና በቡራዩ የንግድ ቤቶች መዘጋታቸውን የአውቶቡስ ና ከባድ መኪኖች እንቅስቃሴ መቋረጡን በምስሉ ላይ አሳይቷል። የአሜሪካ ድምጽ ያነጋገራቸው በሻሸመኔ በሚኤሶ ና በነጆ የሚገኙ ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውን በጸጥታ ኃይሎቹ እንዲከፈቱ እንደሚገደዱም ተናግረዋል። በማስገደዱ ሂደት ሱቆቻቸውና የመኝታ አገልግሎት የሚሰጡ ንግድ ቤቶች እንደተሰባበሩባቸው ገልጸዋል። በተጨማሪም በሀገሪቱ ውስጥ በተለይ ከአዲስ አበባ ውጭ ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ መሆኑን ተናግረዋል። የስልክ የኢንተርኔት አገልግሎትም በአብዛኛው የክልል ከተሞች መቋረጡን ገልጸዋል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት አዋጁ የወጣው በሀገሪቱ የተፈጠረውን አለመረጋጋትና ሁከት አስቁሞ ወደ ነበረበት ለመመለስ እንደሆነ መግለጹ ይታወሳል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ ሌሎች ዓለም አቀፍ ድርጅቶች አስቸኳይ ጊዜ አዋጁን መቃወማቸውን መዘገባችን ይታወሳል። በኢትዮጵያ ከሁለት ዓመት ከአራት ወር በፊት በኦሮሚያ ቀጥሎም በአማራ ክልል የተቀሰቀሰው ተቃውሞ ሳያባራ የብዙ ሰዎች ሕይወት መጥፋቱን፣ አካል መጉደሉን፣ ሰዎች ከቀያቸው መፈናቀላቸውን፣ ንብረት መውደሙን በተለያየ ጊዜ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ጽዮን ግርማ ዋሽንግተን ዲሲ